The Voice of America. የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት እነሶሊያና ሽመልስ በሚል ፋይል ጦማሪያን እና ጋዜጠኞች ላይ አቃቢ ሕግ የመሰረተውን ክስ በአብዛኛው ሲቀበለው፣ አንዳንድ ፍሬ ነገሮች ግን ከክሱ እንዲሰረዙ ዛሬ በይኗል። ተከሳሾቹ በተሻሻለው የአቃቢ ሕግ ክስ መሰረት የእምነት ክህደት ቃላቸውን እንዲሰጡም ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ችሎቱን ተከታትሏል። ፍርድ ቤቱ ባለፈው ጥር ስድስት ቀን ሁለት ሺህ ሰባት ዓመተ ምህረት በዋለው ችሎት በቀጠረው መሰረት አካባቢ ህግ በሶልያና ሽመልስ በሌለችበትና በሌሎች ዘጠኝ ጦማሪያንና ጋዜጠኞች ላይ አሻሽየዋለሁ ብሎ ባቀረበው ክስ ዛሬ ብይን ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት ቀደም ሲል የተከሳሽ ጠበቆች ካቀረቧቸው የክስ መቃወሚያ ፍሬ ነገሮች መካከል የተቀበላቸውና አቃቢ ህግም እንዲያሻሽል ትዕዛዝ የሰጠባቸው ሲጠቃለሉ አራት ናቸው። አራቱም ፍሬ ነገሮች በክሱ ላይ ግልጽ ሆነው ስላልቀረቡ የተከሳሾችን የመከላከል መብት ያጣብባሉ የሚል ተቃውሞ የቀረበባቸው ነበሩ። እነዚህም ቡድንና ድርጅት እየተባለ በክሱ የተጠቀሰው አካል ማንነትና የማንነት በግልጽ አለመታወቁ፣ የተከሳሾችን ኃላፊነትና የሥራ ክፍፍል በግልጽ አለማመልከቱ፣ ሦስተኛ ተከሳሽ ናትና ያልፈለቀ ተቀበለ የተባለው አርባ ስምንት ሺህ ብር ከማን የትና መቼ እንደተቀበለው በግልጽ አለመታወቁ እንዲሁም ተከሳሾቹ ስልጠና በመውሰድና በመስጠት የቀረበባቸው ክስም ግልጽነት የሌለው እንደሆነ የተከሳሽ ጠበቆች በዝርዝር አቅርበው ፍርድ ቤቱም ተቀብሎ እንዲሻሻል ለአቃቢ ሕግ ትእዛዙን ሰጥቶ እንደነበረ ይታወሳል። ፍርድ ቤቱ ዛሬ በሰጠው ብይን አቃቢ ሕግ ያሻሻለውን ክስ በአብዛኛው ተቀብሎ የተከሳሾችን ተሳትፎና የሥራ ክፍፍልን በተመለከተ ግን አቃቢ ሕግ የእያንዳንዱን ተከሳሽ ተሳትፎ ምን እንደሆነ ገልጾ በብይኑ መሰረት አሻሽሉ ያላቀረበ በመሆኑ እነዚህ ፍሬ ነገሮች ወይም ነጥቦች ከክሱ ይሰረዙ ሲል በይኗል። ተከሳሾቹም በተሻሻለው ክስ መሰረት ከጠበቆቻቸው ጋር መክረው የእምነት ክህደት ቃላቸውን እንዲሰጡ ለጥር 26 ቀን 2007 ዓ.ም ቀጥሯቸዋል። አቃቤ ህግ በሶሊያና ሽመልስ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ ማህሌት ፋንታሁን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ ላይ ባለፈው ሐምሌ ወር በሽብር ወንጀል ከሷቸው ክርክር ላይ መሆናቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ